ማህደረ ዜና ከአራት መቶ ዓመት ዓለም ጀምሮም አሲሪያዎች፣ ባቢሎኖች፣ ፋርሶች፣ ሮሞች፣ አረቦች፣ ቱርኮች፣ አውሮጶች እየገደሉ ገዝተዋታል። እየተሸነፉ ተገዝተውባታል። እየተገዙ ተገለውባታልም ኤልሞሱል እንደ አረቦቹ፣ ወይም መውሲል እንደ ኩርዶች፣ ወይም ደግሞ እንደ ቱርኮቹ ሙሱል ከሁለት ሺህ ጀምሮም አሜሪካኖች፣ አውሮፖች፣ አረቦች፣ ፋርሶች፣ ኩርዶች ተዋግተውባታል። ሺዎችን ፈጅተውባታል። ዛሬም ኩርዶች፣ አረቦች፣ ፋርሶች፣ አሜሪካኖች ይጋደሉባታል። ሕፃናት ሴቶች፣ አቅመ ደካሞች ያልቁም፣ ይራቡ፣ ይሰደዱባታል። ሞሱል እስከ መቼ? እስኪ ላፍታም አብረን እንጠይቅ። ጀላል ሱልጣን ኢራቃዊ ነው። በሙያው ልብስ ሰፊ፣ ሞተር ብስክሌት ሞተር ብስክሌት መንዳት ይወዳል። እሱና ብጤዎቹ ማህበር መስርተው በትርፍ ጊዜያቸው ሞተር ብስክሌት ይጋልባሉ። አደገኛ ነው ይላል ጀላል፣ ግን ያደርጉታል። ደራጃ ሽ ስንጓዝ ሰባና ሰማንያ ሆነን ነው። በእርግጥ አደገኛ ነው፣ ግን ዘላለም መፍራታችንን አቁመናል። ውጭ ሀገር ያለ ሰው ኢራቅ የቦምብ የሽብር የአይሲስና የመሳሰሉት ሀገር ናት ብሎ ነው የሚያስበው። እኛ ግን ነፃነታችንን እንወዳለን። እንሻላ በሀገራችን ነፃነትና ሰላም ዳግም ይሰፍናሉ። በለድነ ይስር አማን ተስፋም የሚሊዮን ብጤዎቹ ምኞት፣ ጸሎትና ጉጉት ገቢር የሚሆንበት ጊዜም በእርግጥ አይታወቅም። ኢራቅ ግን ዩናይትድ ስቴትስ መራሹ የምዕራብ ሀገራት ጦር ከወረራት ከ2003 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ጀምሮ ሰላም፣ መረጋጋት ሰፍኖባት አያውቅም። ከውጊያ ጦርነት፣ ከቦምብ ፍንዳታ ሽብር፣ ሌላም ሌላ ነገር ብዙም አይደረግም አይሰማባትም። አስራ አራት ዓመቷ የውጭ ሰው ኢራቅን በቦምብ ፍንዳታ ሽብር፣ በጦርነት ውጊያም የልቅት ማዕከልነት ቢፈርጃት በእርግጥም እውነት አለው፣ እለት በእለት የሚታይ ሀቅ። ተስፋ ግን ጥሩ ነው። አንዳንዶች እንደሚሉትማ ተስፋ ከሌለም ህይወት ትርጉም የላትም። የሞሱላ ወይዘሮም ተስፋ አላት። የአራት ልጆች እናት ናት። እሷም አራቱ ልጆቿም ቆስለዋል። ሁሉም ሆስፒታል ተኝተዋል። ሮብ ቀን ነው። አስር ሰዓት ግድም ልጆቼ የቤት ውስጥ ነበሩ። እኔ ደግሞ በረንዳ ላይ ቆሜ ነበረ። ከሩቅ የተተኮሰ ባዙቃ ቤታችን አጠገብ ፈነዳ። እና የሆነ ዘይት የሚመስል ነገር አለበሰን። የዓለም ቀይ ጨረቃና ቀይ መስቀል ማህበር ሰራተኞች እንደሚሉት ሰዎቹ ላይ የተረጨው ዘይታማ ነገር መርዛማ ንጥረ ነገር ወይም ኬሚካዊ የጦር መሳሪያ ሳይሆን አይቀርም። ሞሱል አጠገብ የምትገኘው የኢርቤል ከተማ ሆስፒታል ሐኪሞችም በኬሚካዊ ጦር መሳሪያ የተጎዱ አስር ሰዎች ማከማቸውን ባለፈው አርብ አስታውቀዋል። አምስቱም ሴትዮዋና ልጆቻቸው ናቸው። ከልጆቻቸው አንዱ ደግሞ ገና የሁለት ወር ሕፃን ነው። ኬሚካዊውን ንጥረ ነገር የተኮሰው ወገን ማንነት እስካሁን በውላ አይታወቅም። የዩናይትድ ስቴትስ እና የብሪታንያ መሪዎች ከ14 ዓመት በፊት ኢራቅን ለመውረራቸው ከሰጡት የሐሰት ምክንያት አንዱ ያኔው የኢራቅ ፕሬዚደንት የሳዳም ሁሴንን የኬሚካዊ ጦር መሳሪያ ትጥቅ ለማስፈታት የሚል ነበረ። ከቦምብ ሚሳይል፣ ከታንክ አዳፍኔ፣ አረር የተረፈው የኢራቅ ዜጋ ግን ዛሬ በኬሚካዊ መሳሪያ ይንጨረጨራል። 14ተኛ ዓመቱ ካአሁኑ አልፎም የወደፊቱም ትውልድ ያልቃል። ዋሽንግተን፣ ለንደን፣ ቴህራን፣ ቴልአቪቮች ደጋግመው እንደነገሩን እስክና በ2003 ኬሚካዊ ጦር መሳሪያ ታጣቂ አሸባሪዎችን ደጋፊና አረመኔው ሰዳም ሁሴን ነበሩ። ከስልጣን ተወገዱ ተገደሉም። ያኔ የዋሽንግተን ለንደኖችን ቃል ተስፋ ያመነው ኢራቃዊ ተስፋ ምኞት ጉጉቱ ግን ካፍታ በላይ አልዘለለም። በነነ የኢራቅ አልቃይዳ፣ የሙጃሂዲያን ምክር ቤት፣ የኢራቅ አንቂ ንቅናቄ የተባሉና ሌሎችም አሸባሪ ቡድናት ኢራቅ ውስጥ ይናኸሩ ጀመረ። ሽብር፣ እልቂት፣ ስደት፣ ግፉም ቀጠለ። ከመሃል ባግዳድ፣ ከደቡብ ባስራ፣ ከምዕራብ ፋሉ ጃህን የሚያነደው እሳት ከ2014 ጀምሮም ሰሜን ኢራቅን እያጋየ ነው። በየጊዜው ስማቸውን የሚቀያየሩት አሸባሪ ቡድናት ራሱን የኢራቅና የሶሪያ እስላማዊ መንግስት፣ አይሲስ በእንግሊዝኛ ምህጻሩ በሚለው ቡድን ስር ከተጠቃለሉ ወዲህ አዲስ መልክና ባህሪ የያዘው ሽብር ጦርነትና ወጊያም ሺዎችን ፈጅቷል። መቶ ሺዎችን አሰድዷል። ብዙ አካባቢዎችን አጥፍቷል። አሁን በጥንታዊቱ በትልቂቱ በሚሊዮኖቹ ከተማ ሞሱል ላይ ጠንቷል። የኢራቅ መንግስት ጦር፣ የኢራቅ ኩርዶች ጦር፣ የኢራን ሚሊሽያ የዩናይትድ ስቴትስና የተባባሪዎቿ ምዕራባውያን መንግስታት ጦር የርዳም ተረዳዳ ግንባር ፈጥረው ሞሱልን ከአይሲስ እጅ ለማስለቀቅ ጥቃት ከከፈቱ አራተኛ ወራቸውን ደፈኑ። እርግጥ ነው፣ በውጊያው መሀል የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ኢራቃውያን ወደ ዩናይትድ ስቴትስ እንዳይገቡ አግደዋል። እገዳው በፍርድ ቤት ውሳኔ ቢታገድም ኢራቆች ዩናይትድ ስቴትስ እንዳይገቡ ትራምፕ ያገዱት አሸባሪዎች አሜሪካ እንዳይገቡ በሚል ምክንያት ነው። ኢራቅ ውስጥ አሸባሪዎች እንዴት ተፈለፈሉ ብሎ የሚጠይቅ ካለ ማዘር ጆንስ የተባለ አንድ መጽሔት አጭርና ግልጽ መልስ ነበረው። ዩናይትድ ስቴትስ ኢራቅን ከወረረች ወዲህ ኢራቅ ውስጥ አሸባሪነት ከመቶ በስድስት መቶ ጨምሯል። እንደ መጽሔቱ ዘገባ ኢራቃዊው አሜሪካ እንዳይገባ ታግዷል። አምስት ሺህ አሜሪካ ጦር ግን ዛሬም እንደ ድሮው ኢራቅ ውስጥ ሰፍሯል። ዛሬም ከ2003 ጀምሮ ብዙ ስፍራ ከተከፋፈሉት ኢራቆች አንዱን መንግሥትን ደግፎ ሌሎቹን ይወጋል። ከኢራቅ ወታደራዊ ጥንቅር ጋር በቅርብ በመተባበር እየሰራን ነው። ምስራቃዊ ሞሱል ላይ በተደረገው ውጊያ የድርሻችንን ተወጥተናል። አማካሪዎቻችን ከኢራቅ ጦር ጥንቅር ጋር ተካተዋል። በኢራቅ የአሜሪካ ጦር አዛዥ ጄኔራል ስቴፈን ታውንሴንድ ባለፈው ወር ባግዳድን የጎበኙት የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስም ይህንኑ አረጋግጠዋል። ማቲስ በ1991 አሜሪካ መራሹ ኅብረ ብሔር ጦር ኢራቅን ሲወጋ የአንድ የባህር ኃይል ብርጌድ አዛዥ ነበሩ። በ2003 የአሜሪካ ጦር ኢራቅን ለመውረር ሲዘጋጅ ወረራውን በመቃወም ለያኔው መከላከያ ሚኒስትር ለዶናልድ ራምስፌልድ አስተያየት ከሰጡ ስምንት ከፍተኛ የጦር ጄኔራሎች አንዱ ነበሩ። ያኔው ጄኔራል እንደ ሌሎቹ ሰባት ባልደረቦቻቸው ወረራውን በይፋ አልተቃወሙም ነበረ። ጡረታ ከወጡ በኋላ በሰጡት አስተያየት ግን ወረራውን የስልት ስተት ብለውታል። ዘንድሮም እንደ መከላከያ ሚኒስትር ባግዳድን ሲጎበኙ ግን ስልታዊው ስህተት የሚታረምበት ስልት ይኑር አይኑራቸው ያሉት ነገር የለም። ይልቅዬ የነበረው ውጊያም ይቀጥላል አሉ እንጂ በከተማየት ውስጥ ስለሚደረገው ጥቃት ዝርዝር ውስጥ መግባት አልፈልግም በውጊያው ለሚሳተፉ ወታደሮች እተዋለሁ። ይሁንና በውጊያው በቅርብ እንደምንሳተፍ መግለጽ እወዳለሁ። የአሜሪካ ወታደሮች ተሳትፎ በምስራቃዊ ሞስል በነበረው ጥቃት እንደነበረው ይቀጥላል። የተባባሪዎቹ መንግስታት ጦርም ይህን ዘመቻ በቅርብ እየደገፈ ነው። አይሲስን ለማጥፋት የምናደርገውን ጥረት እናፋጥላል ዩናይትድ ስቴትስን ከነባር ጠላቷም ኢራን በአሸባሪነት ከምትወነጅለው ህዝቡላህ ጋር በአንድ ግንባር ያሰለፈው የሞሶል ውጊያ እንደቀጠለ ነው። አራተኛው ወሩን የያዘውን ውጊያ በመሸሽ ከግማሽ የሚበልጠው የከተማዊቱ ነዋሪ ወደ ሌላ ስፍራ ተሰዷል። ከሺህ የሚበልጥ ህዝብ ግን አሁንም ከተማዊቱን ለቆ መውጣት አልቻለም። የኢራቅና የዩናይትድ ስቴትስ መንግስታት አሸባሪው ቡድን የሞሱልን ነዋሪዎች እንደ ሰብአዊ ጋሻ እየተጠቀመባቸው ነው በማለት ይወነጅላሉ። የባግዳድ መሪዎችና የዋሽንግተን ደጋፊዎቻቸው አሸባሪው ቡድን ሰላማዊ ሰዎችን በመያዣ አሊያም በሰብአዊ ጋሻነት እንደሚጠቀምባቸው ለማወቅ የሞሱል ጥቃት እስኪከፈት የጠበቁበት ምክንያት በእርግጥ እንቆቅልሽ ነው። የሞሱል ህዝብ ግን እያለቀም እየተሰደደ የተረፈው መውጫ እየፈለገ ነው። የኢራቅ መንግስት ጦርና ተባባሪዎቹ በቅርቡ በተቆጣጠሩት በከተማይቱ ምስራቃዊ ክፍል የሚኖረው ህዝብ ዛሬም ከሞትና ከሽብር ስጋት አለመላቀቁን ጅግራው ባለፈው ሳምንት የኢራቅ መንግስት ጦር አዛዦች በሚያዘወትሩት ምግብ ቤት ውስጥ አንድ አጥፍቶ ጠፊ ባፈነዳው ቦምብ አስር ሰዎች ተገልለዋል፣ ከ30 በላይ ቆስለዋል። ከጥፍቶ ጠፊ ቦምቦች በተጨማሪ የአሜሪካ ሰው አልባ አውሮፕላኖች በሚሳይል የኢራቅ ጦርና የአይሲስ ተዋጊዎች በሞርታር አነጣጥሮ ተኳሾች በጥይት ምስራቃዊ ሞሱልን እየቀጠቀጧት ነው። ከኢራቅ ጦር አዛዦች አንዱም ጄኔራል ፋላህ አል ዑበይዲ ትናንት እንዳሉት ግን መላዋ ሞሱል ነጻ ስትወጣም ሁሉም ሰላም ያገኛል። መላው ሞሱልን ነፃ ለማውጣት ደግሞ ጦራቸው ትናንት አዲስ ጥቃት ጀምሯል። የልዩ ዘመቻው ጦር ኃይል ሁለተኛ ብርጌድ ዛሬ በደቡባዊ ቀጠና በአሰሞወድ ግንባር አዲስ ጥቃት ከፍቷል። ወታደሮቹ በኦዋዲ አልሃጀር እና በባግዳድ አውራ ጎዳና በኩል አድርገው አልሰሞድን ለመቆጣጠር ተንቀሳቅሰዋል። እንሻላህ በጥቂት ሰዓታት ውስጥ አልሰሞድን ተቆጣጥረን ወደ አልመንሱር እናመራለን። በውጊያውም የኢራቅ መንግስት ከሰባ ሺህ በላይ ሜካናይዝድ ጦር አዝምቷል። ሰሜናዊ ኢራቅ ላይ የመንግስት ውስጥ መንግስት የመሰረቱት ኩርዶች ፔሽሜርጋ ከሚሉት ጦራቸው አርባ ሺህ አሰልፈዋል። የኢራንና የህዝቡላህ ሚሊሻዎች የአሜሪካና የሌሎች ምዕራባውያን ሀገራት ጦር ብዛት በውል አልተነገረም። ከሁለት እስከ አራት ሺህ የሚገመቱ የአይሲስ ተዋጊዎች ሞሱል ውስጥ መሽገዋል ተብሎ ይታመናል። እናም ውጊያው ቀጥሏል። እኛ ይብቃን። ነጋሽ መሐመድ ነኝ። ቸር ያሰማን።